ሐሳቡ ከቁጥር አንድ ጀምሮ የፈሰሰ ነው እና ቁጥር አራት ነገር ግን ባሪያዎች ሊያደርጉን የክርስቶስ በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ ብሎ ቁጥር አምስት ላይ የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለቀን አልተገዛንላቸውም ብሎ ሐዋርያው ቅዱስ ጳውሎስ በገላትያ በኢየሩሳሌም ስብሰባ ላይ የነበረውን እውነት ነው እየተናገረ ያለው እና እኔ ለዚህ ክፍል እና ለዚህ በተለይ ለዚህ ቁጥር የሰጠሁት አንድ ቃል አንድ እንትን ርዕስ አለ። ርዕሱ ምንድን ነው? ለእውነት የመቆም ምክንያቶች የሚል ነው እና በቀጥታ ወደ ርዕሱ ከመምጣቴ በፊት መግቢያ አለኝ። ጥቂት ነገሮችን ነግራችኋለሁ። እንዳስተዋላችሁት ባለፈው የገላትያ መጽሐፍ በክርስትና እምነት ውስጥ በጣም ወሳኝ የሆነ መጽሐፍ ነው። ማለት የክርስትና እምነት መሰረቱ ምንድን ነው? መልእክቱ ምንድን ነው? እኛ በክርስትና እምነት መልእክትና መሰረት መሰረት ምንድን ነው መሆን ያለብን የሚለውን ነገር በግልጽነት የሚያስረዳ መጽሐፍ ነው። በዓለም ላይ ታላላቅ የሆኑ ሰባኪዎች ተነስተው ነበርና እያንዳንዱ ታላላቅ የሆኑ ሰባኪዎች በደንብ አድርገው ነው የገላትያን መጽሐፍ ለሕዝብ ያስተማሩት እና ምክንያቱም መሰረቱን የክርስትናን መሰረት ተጥሎ የምታገኙት እዚህ ገላትያ ላይ ነው። ታዲያ በምዕራፍ አንድ ሐዋርያው ሰላምታ ለገላትያ ሰዎች ካቀረበ በኋላ የገላትያ ክርስቲያኖች ሐዋርያው ቅዱስ ጳውሎስ ከአካባቢው ዞር ብሎ ወደ ሌላ አካባቢ ወንጌል ለማሰራጨት በሄደ ጊዜ እነዚህ አይሁድ አድራጊዎች የሚባሉት መጥተው መሠረታቸውን ነው ያናጓቸው፣ እና ወደ ስህተት ትምህርት ነው የገቡት። እና ከዛ የተነሳ የገላትያን ሰዎች እንደ ሌሎቹ መጽሐፎች እንደጻፈው ሲያመሰግናቸው እጸሊላቸዋለሁ ሲላቸው አታዩም። የሚናገረው ቀጥታ ስህተት ውስጥ እንዴት ልትወድቁ ቻላችሁ? ብሎ ነው የተናገራቸው እና እውነተኛ ወንጌል በእናንተ አሁን እየተከተላችሁት ባለው የውሸት ወንጌል ተበረዟል። እኛ ራሳችን ተመልሰን ብንመጣ ከሰማይ መልአክ፣ እንደ መልአኩ ገብርኤል፣ ሚካኤል አይነት ያሉ መላእክት መጥተው መጀመሪያ ከነገርናችሁ እውነት የተለየ ነገር ነግሯችሁ ከሆነ እኛም ራሳችን የተረገምን እንሆን። በጣም ሲሪየስ ነገር ነው። ጳውሎስ የሚናገር የነበረው ይህንን ከገለጠ በኋላ እሱ እንዴት እንዳመነ ይናገራል። እንደምታውቁት ሐዋርያው ቅዱስ ጳውሎስ ጌታን ያመነው በሐዋርያ ስራ ምዕራፍ ዘጠኝ ላይ ነው። ከዛ ከሐዋርያ ስራ ምዕራፍ ዘጠኝ በፊት ግን ጳውሎስ ምን አይነት ሰው ነበር? አሳዳጅ ነበር ክርስቲያኖችን የሚያሳድድ የሚያንገላታ እስር ቤት ውስጥ የሚከት ሰው ነበረ። ግን ምንድነው ያለው እዚህ ምዕራፍ አንድ ላይ ድሮ ከእናቴ ማሐፀን ጀምሮ ነው እኔን እግዚአብሔር መርጦ የለየኝ ለዚህ አገልግሎት እውነተኛውን ክርስትና ለመቀበል ብሎ ይናገርና ነገር ግን ጥሪው እስከሚመጣ ድረስ ምን አይነት ሰው ነበርኩኝ? አሳዳጅ ነበርኩኝ። ሰዎች ሁሉ እንደዛ ናቸው። ክርስቲያን ሆኖ የተወለደ ማንም ሰው የለም። አማኝ ሆኖ የተወለደ ማንም ሰው የለም። እኔ ወደ 18 17 ዓመት አካባቢ ነው ጌታን የተቀበልኩት። ግን ከዛ በፊት አንኮበር በጣም ሲሪየስ የሆንኩ የኦርቶዶክስ ተከታይ ነበርኩኝ እና ያንን እንደ ትልቅ ፕሪቪሌጅ ነው ምቆጥር የነበረው። እውነት ነው በእግዚአብሔር ፊት ይህንን እናገራለሁ። ግን እግዚአብሔር ጠራኝ አንድ ወቅት እና ከጠራኝ ጊዜ ጀምሮ እግዚአብሔር መከተል ጀመርኩኝ። ልክ ጳውሎስ እንዳለው ማለት ነው በእናቴ ማዕፀን ድሮ ለይቶኝ ነበር። ግን 3433 ዓመት አካባቢ ሲሆነው ነው ጌታ ኢየሱስ ክርስቶስ ተገልጦ ወደዚህ አስደናቂ እውነት የጠራው። ግን ሲጠራኝ አለ ጳውሎስ ምዕራፍ አንድ ላይ ባለፈው አይተነዋል። ከስጋና ከደም ጋር አልተማከርኩም፣ ሰዎችን ሄጄ ይህንን እምነት ልከተል አልከተል ጌታ ኢየሱስ ተገልጦልኛል፣ እውነቱ ገብቶኛል፣ ምን ትላላችሁ ብዬ አላማከርኩም። ቀጥታ እውነት መሆኑ ከገባኝ በኋላ ኢየሱስ ክርስቶስን ተከተልኩት ብሎ ሲናገር አይተናል። ይሄ ደህንነት የሚባለው ነገር የሚገኘው በእምነት ነው። ማለት ከእግዚአብሔር ጋር ታርቆ የእግዚአብሔር ተከታይ መሆን የሚቻለው በእምነት ነው። እምነቱ ደግሞ የተመሰረተው በእግዚአብሔር የጸጋ መገለጥ ነው። ጸጋ የሚለውን ነገር ጥቂት አብራራችኋለሁ። ጸጋ ማለት የነፃ ስጦታ ማለት ነው። እግዚአብሔር እኛ መክፈል የሚገባንን ነገር በሙሉ በልጁ በክርስቶስ ላይ ከፍሎት፣ ማለት ጌታ ኢየሱስ በቀራንዮው መስቀል ላይ ሲሰቀል በነዛ ሰዓታት የእኛን የኃጢአት እዳ የዘላለም ኩነኔ ጌታ ኢየሱስ ክርስቶስ በራሱ ላይ ወስዶ ለእኛ የዘላለምን ሕይወት በነፃ ሰጠን። ይሄ ነው ጸጋ የሚባለው ነገር እና ከእግዚአብሔር ጋር መታረቅ የሚባለው ነገር የሚቻለው በነፃ ካልሆነ በሌላ በምንም መንገድ መታረቅ አይቻልም። በሃይማኖተኝነት መታረቅ አይቻልም። በዘር መታረቅ አይቻልም። በችሎታ፣ በሀብት፣ በብልጥግና፣ በሴት፣ በወንድ፣ በወጣት፣ በሽማግሌነት መታረቅ አይቻልም። አንድ መንገድ ብቻ ነው ከእግዚአብሔር ጋር መታረቅ የሚቻልበት መንገድ ያም በክርስቶስ ኢየሱስ ላይ እምነታችንን በማድረግ እና እግዚአብሔር በሱ በኩል እንዲምረን በመጠየቅ ብቻ ነው እና ይህ እምነት እየተሰበከ በነበረበት ጊዜ ብዙ ሰዎች አምነው ከአይሁድም ከአህዛብም አምነው ገላቲያ ወረዳ ውስጥ ብዙ ቤተ ክርስቲያኖች ተመስርተዋል። ግን አይሁድ አድራጊዎች መጥተው አይ ደህንነት የሚባለው ነገር በእምነት ብቻ ሊሆን አይቻልም፣ እምነት ሲደመር ምን፣ የአይሁድ ስርዓት ያስፈልጋል። ስለዚህ እምነት ሲደመር የአይሁድ ስርዓት ካልያዛችሁ መዳን አትችሉም ብለው አማኞችን በጠበጧቸው እና ጳውሎስ ይሄንን መልእክት የጻፈበት ምክንያት ይሄንን ግልጽ ለማድረግ ነው እና ባለፈው አንዳንድ መሰረታዊ ነገሮችን ነግሮናል ግን እዚህ ምዕራፍ ሁለት ላይ ነው አሁን ያለነው ምዕራፍ ሁለት ላይ በተለይ ቁጥር አምስት ላይ ምንድን ነው ያለው ቅድም አንብቤ የላችኋለሁ ምን አለ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለለቀን ለሐሰተኛ ወንድሞች አልተገዛንላቸውም ብሎ ነው የሚናገረው እና ለወንጌል እውነት መቆም በጣም አስፈላጊ ነው። ግን ለወንጌል እውነት የመቆም ታሪክ በዚህ በምዕራፍ ሁለት ከቁጥር አንድ እስከ አስር ባለው ውስጥ ተገልጧል። ይህንን ታሪክ ኦቨርቪው አደርግና ማለት አለፍ አለፍ ብዬ አሳያችሁና ከዛ አስፈላጊነቱን ለወንጌል እውነት መቆም አስፈላጊነቱን እናገራለሁኝ። በቅድሚያ ታዲያ ለወንጌል እውነት የመቆም ታሪክ በነ ጳውሎስ ውስጥ የተከናወነውን ለማሳየት እፈልጋለሁ። ተመልከቱ፣ ቁጥር አንድ ላይ ሐዋርያው ቅዱስ ጳውሎስ የሚለው ከዚያ ወዲያ ከአስራ አራት ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ ብሎ ይናገራል። በእርግጥ ይሄ ሶስተኛው ጊዜ ነው ወደ ኢየሩሳሌም ሲሄድ በእርግጥ ሁለተኛ ተብሎ የተጠቀሰበት ምክንያት ሁለቱ ለስብሰባ የወጣበት ስለነበረ ነው። እና መጀመሪያ ልክ ጌታን እንዳገኘና እንደተለወጠ ክርስቲያኖችን እያሳደደ በነበረበት መንገድ ላይ ጌታ ኢየሱስ ተገለጠለት። በጌታ አመነ። ከጥቂት ሳምንታት በኋላ ኢየሩሳሌም ወጥቶ ከነ ጴጥሮስ ጋራ ግንኙነት አደረገ። እንደገና ተመልሶ ማገልገልና መስበክ ጀመረ። ከዛ በኋላ በምዕራፍ 11 የሐዋርያት ስራ ላይ ኢየሩሳሌም አካባቢ ከፍተኛ ረሃብ ተነስቶ ነበር። ምግብ ጠፍቶ የኢየሩሳሌም አካባቢ ክርስቲያኖች በጣም ተቸግረው ነበር እና የአንጾኪያ አካባቢ የነበሩ ክርስቲያኖች ገንዘብ አዋተው ጳውሎስንና ሲላስን ለኢየሩሳሌም ክርስቲያኖች ስጡልን ብለው በነበረበት ጊዜ ኢየሩሳሌም ሄዶ ነበር ሐዋርያው ጳውሎስ። እና ታሪካዊ ነገር ነው የምነግራችሁ እና አሁን ለሶስተኛ ጊዜ ይሄ ብጥብጥ በተፈጠረበት ጊዜ ሐዋርያት ስራ ምዕራፍ 15 ላይ ጳውሎስ ከበርናባስና ከቲቶ ጋራ ኢየሩሳሌም ወጣሁኝ ብሎ ሲናገር ነው የምታዩት። የወጣበት ዓላማ ኢየሩሳሌም ካሉት ሐዋርያትና ከቤተ ክርስቲያን መሪዎች ጋር አይሁዳውያን ወይም አይሁድ አድራጊዎቹ የሚናገሩትን ነገር ትክክል እንዳይደለ ጳውሎስ የሚሰብከው ምን እንደሆነ ለማስረዳት ነው። እና ይሄ በጣም አስፈላጊ ወደ ኢየሩሳሌም የመውጣት ስብሰባ ነበር። እና ሁለት ሰዎችን ይዞ ወጥቷል ጳውሎስ አሁን እዚህ ጋር እንደምታዩት ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ። እና የወጣሁት እንደተገለጠልኝ ነው የወጣሁት እግዚአብሔር በገለጠልኝ እውነትና ትክክለኛ መንገድ መሰረት ነው የወጣሁት እና ስወጣ ደግሞ ምናልባት በከንቱ ሮጬ እንዳልሆነ ወይም በከንቱ በአሕዛብ መካከል ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል ላስታውቃቸው ነው ብሎ ነው እየተናገረ ያለው እና እኔ እዚህ ጋር ሁለት ነገር እንድታስተውሉ እፈልጋለሁ። ጳውሎስ ሁለት ሰዎች ይዞ ነው ወደ ኢየሩሳሌም የወጣው። ሐዋርያት ሥራ ምዕራፍ 5 ላይ የመጀመሪያ የአብያተ ክርስቲያናት ኅብረት ስብሰባ ተደርጎ ነበር። ጠቅላላ የየአገሩ የቤተ ክርስቲያን መሪዎች ተሰብስበው ነበር ማለት የእግዚአብሔርን ቃል የሚሰብኩ ሰዎች እና ጳውሎስ እና ጓደኞቹ ምንድን ነው እየሰበኩ ያሉት እና በቤተ ክርስቲያን አካባቢ ከፍተኛ መናወጥ አለ። በጣም አስጨናቂ ሁኔታ ነበረ የነበረው እና ምንድን ነው እየተደረገ ያለው የሚለውን ለመበየንና ለመወሰን ተሰብስበው ነበር እና ሁለት ሰዎች ይዞ ነው የወጣው። አንደኛው በርናባስ ነው። በርናባስ ንጹህ አይሁዳዊ ነው እና ደግሞ መጀመሪያ ከተለወጡት ከአይሁድ ከተለወጡት ሰዎች መካከል የነበረ ሰው ነው በርናባስ። በርናባስ በቤተ ክርስቲያን በጣም የታወቀ ሰው ነበረ በደግነቱ። ሐዋርያ ሥራ ምዕራፍ አራት መጨረሻ መጨረሻና ምዕራፍ አምስት ላይ ብታነቡ በርናባስ የመጀመሪያ የደግነት ምሳሌ ሆኖ ያለውን ቤት ንብረት ሸጦ ለወንጌል አገልግሎት ለቤተ ክርስቲያን ያመጣ ሰው ነበር እና በጣም አስደናቂ ሰው ነው። ይሄ ጳውሎስ የሚባለው በፊት ሳውል የነበረው የአይሁድ በጣም የታወቀ ሰው ጌታን ባገኘበት ጊዜ ጎኑ ቆሞ ያጽናናውና ያበረታታው በርታ ቀጥል ብሎ ያደረገው በርናባስ እንደሆነ ነው የሚታወቀው። እና በጣም የተለየ ገጸ ባህሪ ያለው ሰው ነው በርናባስ። ደግ፣ አስተዋይ የነበረ ሰው ነው። ቲቶ ደግሞ ማን ነው? ቲቶ በአህዛብ አካባቢ ግሪካዊ ነው። ከግሪክና ከጣዖት አምልኮ ጌታን ተቀብሎ ክርስቲያን የሆነ ሰው ነው። በእርግጥ የቲቶ መጽሐፍ አለ። ለቲቶ ብቻውን ጳውሎስ የጻፈው መጽሐፍ አለ። አሁን እዚህ አዲስ ኪዳን ላይ ብትመለከቱ እና ወጣት ፓስተር ነበር ቲቶ እና በጣም አስተዋይ የሆነ ሰው ነው፣ ግን ደግሞ አሕዛባዊ ስለሆነ ያልተገረዘ ሰው ነበር። አሁን ጳውሎስ ኢየሩሳሌም ሲወጣ ስንት ሰዎች ይዞ ወጣ? ሁለት ሰው። አንድ የአይሁድ ምልክት ከአይሁድ ያመነ ሰው ሁለተኛ ከአህዛብ ያመነ ሰው እና እነዚህ ሁለት ሰዎች ግራና ቀኝ ቆመው እምነት ሲደመር ስርዓት የሚባለው ነገር ልክ አይደለም። አይሁዳዊ አምኗል፣ ደግሞም አህዛብ ያለ ስርዓት አምኗል። እምነት የሚባለው ነገር የሚመሰረተው እና የተመሰረተው በማን ላይ ነው? በክርስቶስ ኢየሱስ እምነት ላይ ነው። እና መገረዝ አለመገረዝ ሪሊ ጠቃሚ አይደለም የሚለውን ዲሞንስትሬት ለማድረግ ነበር ጳውሎስ ሁለቱን ይዞ የወጣው። እና በጣም አስፈላጊ ነገር ነበረ ከጳውሎስ ትምህርትና ከጳውሎስ ማስረጃ የተነሳ። ግን አሁን ትምህርቴን ልቀጥል። ጳውሎስ ሁለት ጊዜ መግለጫ እንደሰጠ ይናገራል። አሁን ተመልከቱ ቁጥር ሁለት ላይ ወደ ኢየሩሳሌም ሁለተኛ ወጣሁኝ ከቲቶና ከበርናባስ ጋር ብሎ እንደተገለጠልኝ ወጣሁ። ምናልባትም በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታወኳቸው። ዋነኞች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው ብሎ ሁለት መግለጫዎች እንደሰጠ ነው። በጣም ትልቅ ስብሰባ የተደረገው ስብሰባውን የመራው የጌታ ኢየሱስ ክርስቶስ ግማሽ ወንድም የሚባለው ከዮሴፍ የተወለደው ያዕቆብ ነው ሁለት ወንድሞች የጌታ ኢየሱስ ግማሽ ወንድሞች ወንጌል ላይ እዚህ አዲስ ኪዳን ላይ መልእክት ጽፈዋል አንደኛው ያዕቆብ ነው ሁለተኛው ይሁዳ ነው እና ያዕቆብ ነበር ስብሰባውን የሚመራው። በጣም ትልቅ ስብሰባ ነው። ትልልቅ ፍጭቶች የተካሄዱበት ስብሰባ ነው እና እዛ ስብሰባ ላይ እኔ የምሰብከው ወንጌል ክርስቶስ ኢየሱስ ከቅድስ ድንግል ማርያም የተወለደው እና በስጋ የተገለጠው በቀራንዮ መስቀል ላይ የሞተው እኛ እሱን በማመን ከዘላለም ኩነኔ እንድንድን ነው እና ደህንነት የሚባለው ነገር እምነት ሲባል ስራ ሳይሆን በእምነት ነው። በእርግጥ በእምነት የዳነ ሰው። ደግነት ጥሩ ስራ መስራት አለበት ከዳነ በኋላ። ይህንን ለጉባኤው በጠቅላላ ገልጧል። በሁለተኛ ደረጃ ግን እዚህ ጋር ሲናገር ዋነኞች መስለው ለሚታዩት ለብቻቸው ደግሞ አስታወቅኳቸው ይላል እና በጣም ከፍተኛ ጥረት ነው ያደረገው ጳውሎስ። ዋነኞች የሚባሉት እነ ጴጥሮስ አሉበት፣ እነ ያዕቆብ አሉበት፣ ሌሎቹ ሐዋርያት እነ ዮሐንስ አሉበት። በነዛ ስብሰባ ላይ ይህንን አስደናቂ መግለጫ እንደሰጠ ነው። በእርግጥ ይሄ አስፈላጊ ነበር በጊዜው። እና ሐዋርያው ምንድን ነው ያገኘው ከዚህ ልፋት፣ ከዚህ መግለጫ፣ ከዚህ ብዙ ንግግር ብላችሁ ብትጠይቁ፣ እኔ የሚቀጥለው ነጥብ ላይ ያስቀመጥኩት ነጥብ ነው መልሱ። ሐዋርያው በዚህ ጉዞና በዚህ እንቅስቃሴ በወጣበት መገለጥና አላማ መሰረት ድል አግኝቷል። እና በጊዜው በህዝቡ መካከል እየተሰራጩ እምነት የሚባለው ነገር ሲደመር ስርዓት መሆን አለበት ለደህንነት ያሉት አፍረው ጸጥ እንዲሉ አድርጓል። እና ይህንን እግዚአብሔር ድል ሰጥቶታል። ምክንያቱም ራሱ የእግዚአብሔር ስራና የእግዚአብሔር እምነት ስለነበረ እና እንደዚህ ብሏል እዚህ ቁጥር ሶስት ላይ ዋነኞች ለሚባሉት ለብቻቸው አስታወቅኳቸው። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረ ዘንድ ግድ አላሉትም። ይሄ ነው ጳውሎስ ድል እንዳደረገ የሚያሳይ የግሪክ ሰው ቲቶን ይዘ መታሃል እንግዲህ የግሪክ ሰው ቲቶ እንደመጣው ኮምፕሌን፣ ወይም ደግሞ ማመልከቻ ወይም ደግሞ ክስ መሰረት የግሪክ ሰው ቲቶ መገረዝ አለበት ደህንነት የሚባለውን ነገር ለማረጋገጥ ብለው አልተናገሩም። ስለዚህ ጳውሎስ በዛን ጊዜ ድል እንዳገኘ ነው የምንመለከተው። ግን ቲቶ መገረዝ አለበት ወይም ደግሞ በክርስቶስ ያመኑት የአይሁድ አማኞች መገረዝ አለባቸው፣ ስርዓት መኖር አለበት የሚሉ ምን አይነት ሰዎች ነበሩ የሚለውን ጥያቄ ስትመለከቱ፣ ጳውሎስ እዚህ ጋር የገለጠው ምንድን ነው ብሎ ነው። ነገር ግን አለ ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለውን አርነታችንን ይሰልሉ ዘንድ ሾልከው ስለገቡ በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። አሁን ቲቶ በእርግጥ ጉባኤው ይገረዝ አላለም፣ ግን ጎን ለጎን ውስጥ ውስጡን ቲቶ መገረዝ አለበት፣ ይሄ አሕዛብ መገረዝ አለበት፣ ይሄ አሕዛብ መገረዝ አለበት እያሉ የሆነ እንቅስቃሴ ደግሞም ረብሻ ለመፍጠር የሚፈልጉ ሰዎች ነበሩ። እነዚህ ምን ብሎ ነው የጠራቸው ጳውሎስ? ሐሰተኞች ወንድሞች ይገርማቸዋል። ውሸተኞች ወንድሞች እንደዚህ አይነት ሰዎች አሁንም በቤተ ክርስቲያን ውስጥ አሉ። በተለይ ፕሮቴስታንቱ እምነት ውስጥ በከፍተኛ ደረጃ የሐሰት ትምህርት የሚነዙ እና የሚያሰራጩ ውሸተኞች ወንድሞች በስፋትና በከፍተኛ እንቅስቃሴ እየተንቀሳቀሱ ነው እና ለወንጌል እውነት መቆም አስፈላጊ ነው። የወንጌል እውነት የመጣው ከእግዚአብሔር ነው በእግዚአብሔር መንፈስ ነው የተሰጠው እና የወንጌል እውነት እግዚአብሔር በታላቅ ጥበቡና ቸርነቱ ሰዎች እንዲድኑ ለሰዎች ስጦታ አድርጎ የሰጠው ነገር ነው እና በሰው አስተሳሰብ፣ በሰው አስተያየት ሊበረዝ አይገባም። እና እውነቱን ያወቁ ሰዎች ለወንጌል እምነትና እውነት ጸንተው መቆም ያስፈልጋቸዋል። እና ግን ለምን የሚለውን ጥያቄ ነው አሁን እያነሳ ያለሁት። እና ለወንጌል እውነት የመቆም አስፈላጊነት ወይ ምክንያት ነው መልእክቴ ቁጥር አምስት ላይ ተመስርቶ እና ሁለተኛው ነጥቤ ይህንን ታሪክ ካሳየኋችሁ በኋላ የምናገርበት ነጥቤ ለወንጌል እውነት መቆም የሚገባ ለምንድን ነው? የወንጌል እውነት በውሸት እና በሐሰተኞች ስለሚጠቃ ነው። በጣም ይገርማቸዋል። መጽሐፍ ቅዱስን በሙሉ ስትመለከቱ፣ አዲስ ኪዳንን ደግሞ በተለይ ስታዩ የወንጌል እውነት በሐሰተኛ ሰዎች እና በውሸተኞች እየተጠቃን ያለው ሲጠቃ ነበር እና የወንጌል እውነት በእውነት ላይ የተመሰረተ ነው። ማለት የወንጌል መልእክት በእግዚአብሔር እውነት ላይ የተመሰረተ ነው። የኔ እውነት አይደለም። እኔ አላመጣሁትም። ሰዎች አላመጡትም። የወንጌልን መልእክት ለሰዎች ልጆች ጠቀሜታ ይውል ዘንድ እንዲመጣ ያደረገው ያዘጋጀው እንዲታወጅ ያደረገው ጌታ ኢየሱስ በቀራንዮው መስቀል ላይ ተሰቅሎ እንዲሞት ያደረገው ራሱ እግዚአብሔር ነው። የሰው እጅ ስራ የለበትም። ከመጀመሪያ ጀምሮ ግን ከዘፍጥረት ጀምሮ የወንጌል እውነት እየተጠቃ ነው። ምናልባት በኋላ እናገራለሁ። ትዝ ይላችሁ እንደሆነ ዘፍጥረት ምዕራፍ ሶስት ላይ አዳምና ሔዋን በኃጢአት ወደቁ። ከዛ ከኤደን ገነት ተባረሩ ይላል። ዘፍጥረት ምዕራፍ ሶስት። ዘፍጥረት ምዕራፍ አራት ላይ አዳምና ህዋን ሁለት ልጆች ወለዱ፣ አቤልና ቃየል። አቤል ልክ እንደ እግዚአብሔር ቃል ለእግዚአብሔር የሚገባ የወንጌል እውነት ያለበት መስዋዕትን ለእግዚአብሔር አቀረበ። ቃየልም እንደዚሁ አቀረበ እና የሁለቱም መስዋዕት እግዚአብሔር አይቶ የአቤልን መስዋዕት ተቀበለ። የቃየልን መስዋዕት ግን እንደ ቃል አይደለም ብሎ አልተቀበለውም። በኃጢአትም የተበከለ በኃጢአት አስተሳሰብ ስለነበረ አልተቀበለውም። ምንድን ነው ያደረገው? ቃየል አቤልን እግዚአብሔር ለምን ተቀበለ ብሎ ቃየል በቁጣ በወንድሙ ላይ የተነሳና መጀመሪያ ሰዎች በቤተሰብ ውስጥ እርስ በርሳቸው የተጋደሉበትን ምክንያት ታያላቸው። ድሮ ገና ሰዎች ገና በቁጥር በእጅ ቁጥር ውስጥ በነበሩበት ጊዜ ቃየል አቤልን ገደለው። የወንጌል እውነት ገና ያኔ ገና ከመጀመሪያዎቹ ሰዎች ጀምሮ እየተጠቃ ነው ያለው። እና ግን ጥቃት ቢኖርም ባይኖርም ለወንጌል እውነት ወንጌልን ያወቁ ሰዎች ለወንጌል እውነት መቆም አለባቸው፣ ልክ እንደ ሐዋርያው እንደ ጳውሎስ። አንዳንዶች ወንጌልን በውሸት ለማጥቃት ተነስተዋል። ይሄ ካለማወቅ የተነሳ ነው። ጳውሎስ ራሱ በዚህ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ለጢሞቴዎስ ለወጣቱ ፓስተር በጻፈው ደብዳቤ ላይ ሳላውቅ ድሮ ባለማወቅ የእግዚአብሔርን ህዝብና ቤተ ክርስቲያንን አሳድድ ነበረ ግን ሳላውቅ ያለ እምነት ያደረግኩትን ነገር እግዚአብሔር ምን አደረግ አለ ይቅር ብሎ ይቅርታ ሰጠኝ ሳላውቅ ባለማመን ባደረግኩት ያደረግኩትን ነገር እግዚአብሔር ምህረትን አድርጎ ማረኝ ብሎ ሲናገር ታያላችሁ አንዳንዶች የወንጌልን እውነት የሚቃወሙትና የሚያጠቁት ባለማወቅ ነው እኔ ድሮ እንዳደረግኩት ማለት ነው አንዳንዶች ደግሞ ሆነ ብለው ነው። በጨለማው ገዢ በሰይጣንና በዲያብሎስ በራሳቸው የተሳሳተ አመለካከትና ስሜት ተነስተው የወንጌልን እውነት ለማጥቃት ተነስተዋል። እዚህ ጋር የምናያቸው ሰዎች ውሸተኞች ወንድሞች የተባሉት ወንድሞች ነው ነን ነው ብለው የሚናገሩት ልክ እናንተ አማኞች አይደላችሁም እኛም አማኞች ነን ብለው ገብተው ነው የወንጌልን እውነት ያጣመሙ የነበረው ልክ እንደዚህ እንደ ሀሰተኛ እንደ ውሸተኛ ወንድሞች ወንጌልን በማጣመም ለማስተማር የተነሱ ሰዎች ነበሩ። እኔ እነዚህን ሰዎች ምን ብዬ ጠርቻችኋለሁ መሰላችሁ? ግማሽ እውነት የያዙ የወንጌል ጠላቶች ነበሩ። ግማሽ እውነትን ነው የያዙት። ይሄ ግማሽ እውነት የሚባል ነገር በዓለም ውስጥ በጣም አስጊ ነገር ነው። በጣም አደገኛ ነገር ነው። አንዳንድ ሰዎች ኢየሱስ ክርስቶስ ያድናል የሚለውን ያውቃሉ ግን ደግሞ ሰው መዳን ያለበት በስራው ጭምር ነው የሚለውን ሌላ ነገር ይጨምራሉ። አሁን እነዚህ ሰዎች ኢየሱስ ክርስቶስ ሲደመር ስራ የሚለውን የያዙ ሰዎች አንድ ግማሽ እውነት አላቸው፣ ደግሞ ግማሽ ጸረ ወንጌል የሆነ ሌላ ሀሳብ አላቸው። እነዚህን አደባልቀው የያዙ ሰዎች ሁልጊዜ የእግዚአብሔር በረከት አይኖራቸውም፣ የእግዚአብሔርን ማዳን አያዩም፣ መጨረሻቸው ሲኦል ነው የሚሆነው እና በጣም በአስጨናቂ ሁኔታ ህይወታቸውን በጉስቁልና ላይ ወድቆ ያገኙ የግማሽ እውነት ተከታዮች በዓለም ላይ ሞልተዋል ደህንነት የሚገኘው በእምነት ነው የአይሁድን ስርዓት ካልተጨመረ አያድንም የሚለው ግማሽ እውነት በግማሽ ውሸት ተበክሎ ነው የምንመለከተው እና እንደዚህ አይነት ነገር በእግዚአብሔር ዘንድ ተቀባይነት የለውም ለምንድን ነው በእግዚአብሔር ዘንድ ተቀባይነት የለውም የምለው መሰላችሁ እግዚአብሔር የሰጠው አንድ እውነት ነው እኛ የምናምነው አንድ እግዚአብሔር ነው። ይሄ አንድ እግዚአብሔር በውስጡ ሶስት አካላት አሉበት። አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ የምንለው ነው፣ አንዱ እግዚአብሔር። ይሄ አሃድ የሚባለው ነገር በግዕዝ ቋንቋ የብዙ አንድ ማለት ነው እና አንድ አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ። ይሄ ይሄ አሃዱ አምላክ የሰጠው ራሱ ያዘጋጀው እውነት ነው። ይሄ የወንጌል እውነት። ስለዚህ እግዚአብሔር በወንጌል እውነት ላይ ምንም ነገር እንዲጨመር አይፈቅድም። አንድ ነገር ተጨምሮበት ቢሆን በወንጌል እውነት ላይ እግዚአብሔር አይቀበለው። እግዚአብሔር የሚቀበለው ማንንም ሰው በክርስቶስ ኢየሱስ በኩል ኃጢአቱን ተናዞ ሲመጣ ብቻ ነው። በጣም ይገርማል። ዕብራውያን ምዕራፍ 7 ቁጥር 25 ላይ ብታነቡ ካህናት የነበሩት ሊቀ ካህናት የነበሩት ጌታ ኢየሱስ ክርስቶስ ከመምጣቱ በፊት በአይሁድ ሥርዓት ውስጥ እጅግ ብዙ ነበሩ ይልና ግን እንዳይኖሩ ሞት ከለከላቸው ይላል። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ግን እሱ የዘላለም ክህነት አለው እና የዘላለም ክህነት ስላለው በቀራኒው መስቀል ላይ የከፈለው ያፈሰሰው ደምና የከፈለው መስዋዕትነት በኩል ወደ እግዚአብሔር የሚመጡትን ፈጽሞ ለዘላለም ሊያድናቸው ይችላል ነው የሚለው። ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ለዘላለም ማዳን የሚችል ኃይል እና ስጦታ በእጁ አለው። ምንም የወንጌልን እውነት በሌላ በምንም ነገር መበረዝና መቀላቀል አያስፈልግም፣ ወንጌል እንደዚህ ግልጽና ንጹህ ስለሆነ። ነገር ግን አንዳንድ ነገሮችን ልነግራቸው እፈልጋለሁ። የውሸት ትምህርቶችና እንቅስቃሴዎች እጅግ በጣም ብዙ ናቸው በዚያ ዓለማችን ላይ ቀጥታ ወንጌልን የሚቃወሙ እና ምንም አይደለም ልንላቸው እንችላለን፣ ግን ትክክል አይደለንም። ምንም አይደለም ብለን የምንቆም ከሆነ አላማቸው ክርስትናን ማጥቃት መጽሐፍ ቅዱስን የእግዚአብሔርን ቃል ማንቋሸሽ ስለሆነ ተነስተን ልክ ያልሆነውን ነገር ልክ አይደለም ብለን መናገር አለብን፣ እንደ እውነተኛ ሰዎች። አንዳንድ ሀሳቦችን ጠቅሻለሁ። የኢቮሉሽን ሀሳብ ታውቃላችሁ እግዚአብሔር የለም የሚል መሰረት ሁሉ የተመሰረተበት ነው። ሂትለር፣ የጀርመኑ ሂትለር ወደ ሰባት ሚሊዮን አይሁዳውያንን ለመግደል የተነሳበት ባክግራውንዱ የኢቮሉሽን ትምህርት ነው። በጣም ከፍተኛ የሆነ በዓለም ውስጥ እልቀቶች እልቂቶች የተደረጉት በኢቮሉሽን ትምህርት መሰረት ነው። ኤቲይዝም ይሄ ክህደት ግሎባል ኤቲዝም ነው። እኔ የምለው ግሎባል ኤቲዝም ዓለም አቀፍ ክህደት በከፍተኛ ደረጃ በጭከና እየተስፋፋ ጸረ ወንጌል እንቅስቃሴ ነው። የሩቅ ምስራቅ ረቂቅ እምነቶች አሉ። እነዚህ በጣም ረቂቅ በሜዲቴሽን በዮጋ ሜዲቴሽን፣ በተለያየ ሜዲቴሽን ስም የተሰጣቸውና ጸረ ወንጌልና ጸረ ክርስትና የሆኑ እንቅስቃሴዎች አሉ። እነዚህ በሙሉ በእግዚአብሔር መልእክት ላይ ያነጣጠሩ እምነት እንዳይኖረም በእግዚአብሔር ላይ ሊያደርጉ የተሰለፉ እና መጨረሻችን ተስፋ እንዳይኖር ያደረጉ ናቸው። እና ብዙዎችን ተስፋ ቢስ አድርገው ወደ ሲኦል ወስደዋል። በቅርቡ ይህንን መጥቀስ ፈልጋለሁ። ሰሞኑን አንብቤ ነበር። ስለዚህ በቅርቡ በ2011 ዓ ም የተጀመረ በኤቲስቶችና በከሃዲዎች የጀርባ አነሳሽነት አሁን በዓለም ላይ የሚካሄድ እንቅስቃሴ አለ። ምን የሚባል እንቅስቃሴ? ይቺ ምድር ጠፍጣፋ ናት። ይቺ ምድር ዝርግ ናት። ይቺ ምድር ክብ አይደለችም እና የክብ ምድር ጸረ ትምህርት እንቅስቃሴ ነው እና በጣም ብዙ ሰዎች በቅርብ እንግሊዝ ሀገር አሁን በዚህ ዓመት ከፍተኛ ስብሰባ ተደርጎ ነበር እና የሳይንስ ጆርናሎች ፔፐሮች በስብሰባው ላይ ቀርበው ምድር ጠፍጣፋና ዝርግናት ይህንን ደግሞ መጽሐፍ ቅዱስ ይደግፋል ብሎ ሰዎች ይናገሩ ነበር አስቁም ለዚህ ነገር ምክንያቱም መጽሐፍ ቅዱስ ምድር ዝርግናት አይልም ምድር ክበብናት ነው የሚለው ምድር ሰርክል ናት አይልም መጽሐፍ ቅዱስ። ሰርክል የኢማጂነሪ ሀሳብ ስለሆነ ምድር ግን ስፌሪካል ናት፣ ማለት ክብ ናት እና ቁስ አካላዊ ክብ ናት። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ አርባ ላይ እግዚአብሔር በምድር ክበብ ላይ ይቀመጣል ብሎ ይናገራል እና በጣም ግልጽ ነው መጽሐፍ ቅዱስ ስለ ምድር ሲናገር። ሳይንስ ደግሞ ያረጋገጠው መጽሐፍ ቅዱስ ላይ የተናገረውን መጽሐፍ ቅዱስ የተናገረውን ነገር ነው እና እንደዚህ እንደዚህ አይነት የሐሰት ሳይንስ የመሰሉ ግን ሳይንስ ያልሆኑ እንቅስቃሴዎች አሉ። ለምንድን ነው ይህንን ያነሳሁት መሰላችሁ? ያነሳሁበት ምክንያት እነዚህ ዝርግናት መሬት ጠፍጣፋናት መሬት የሚሉ ሰዎች የመጽሐፍ ቅዱስን ጥቅስ በማሳሳት በአምኑም በመጽሐፍ ቅዱስ በጉባኤ ላይ አቅርበው መጽሐፍ ቅዱስ እንደዚህ ስለሚል መጽሐፍ ቅዱስም ስለሚደግፍ መሬት ዝርግናት የሚለው ነገር ክርስቲያናዊ አመጣጥ አለው ብለው ዞር ብለው ምን ለማድረግ ነው? ክርስትናንና መጽሐፍ ቅዱስን ከጀርባ ለመውጋት ነው። ብዙ የሐሰት ትምህርቶች እንደዚህ ነው እያደረጉ ያሉት። መጨረሻ ዓላማቸው ክርስትናን ከኋላ መጽሐፍ ቅዱስን ከጀርባ ለመውጋት እና ሰዎች በመጽሐፍ ቅዱስና በእግዚአብሔር መልእክት ላይ እምነት እንዳይኖራቸው ለማድረግ ነው። እና የሚነሱ አንዳንድ እንቅስቃሴዎችን ስታዩ ሁሉ ጊዜ መጠንቀቅ ያስፈልጋል። ይሄ እንደ እግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ይደግፈዋል? የእግዚአብሔር ቃል ይህንን ያሰርጸዋል ወይ? ምንድን ነው ማድረግ ያለብን የሚለውን መመርመር አለብን። መልስ የማናገኝ ከሆነ ደግሞ መጠየቅ ይገባናል። ቅድም አጼ ይናገር እንደነበረው እና ወንጌል እና የወንጌል እውነት የእግዚአብሔር እውነት በጥቃት ላይ ስላለ ለእውነት ለመቆም እውነትን ካወቅንና ከያዝን መነሳት አለብን። ሶስተኛው ነጥቤ እዚጋ የምናገረው የወንጌልን እውነት መጠበቁ ጠቃሚም ስለሆነ ነው። ክርስትናን እምነት እውነተኛ ካደረጉት እውነተኛ ነው ከሚባልበት መጽሐፍ ቅዱስም ቤተ ክርስቲያንም እውነተኛ እንቅስቃሴ ነው ከሚባልበት አንዱ መስፈርት አንዱ ምንድን ነው? እስካሁን ድረስ ቤተ ክርስቲያን መኖሯ ነው። ከጌታ ከኢየሱስ ጀምሮ እስካሁን ድረስ ቤተ ክርስቲያን በአማዞን ጫካ ውስጥ አለች። ብዙ ሰዎች የማያውቋት አማኞች አሉ እዛ አማኞች በያገሩ፣ በጣም ፋናቲክ ሙስሊሞች በሆኑበት ክርስቲያን ነኝ ያለ ሰው በሚገደልበት በሙስሊም ሀገሮች፣ በሶማሊያ ለምሳሌ አማኞች አሉ፣ ቤተ ክርስቲያን አለች። ቤተ ክርስቲያን በፍጹም ልትጠፋ አትችልም እና የወንጌልን እውነት መጠበቅ ጠቃሚ ነው ለእኔና ለእናንተ። አሁን ቁጥር አምስት ላይ ሐዋርያው የተናገረው የወንጌልን እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለቀን ለነዚህ ለውሸተኞች ወንድሞች አልተገዛንላቸውም። ለአንድ ደቂቃ ለአንድ ሰዓት እንኳን፣ ኦኬ እናንተ የምትሉት ነገር የሚያስኬድ ይመስላል ብለን ስንቀበላቸው አልታየም። እኛ እውነቱን የተናገር ነው። ለአንድም ደቂቃ ቢሆን ከእውነት ፈቀቅ አላልንም። ምክንያቱ ምንድን ነው? ጥቂት ነጥቦችን እዚህ ጋር እናገራለሁ። አንደኛው ምክንያት የወንጌል እውነት በሰው አስተሳሰብና በሰው አመለካከት፣ በሰው ፍልስፍና የመጣ ሳይሆን ከራሱ ከእግዚአብሔር የመጣ ስለሆነ ነው። ይህንን በደንብ አዕምሯችን ሊያስብበት ይገባል። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ላይ ያለው ሐሳብና ጥቅስ ወይም ያሉት ትምህርቶች በሙሉ ከእግዚአብሔር በቀጥታ ለሰዎች የመጡ ናቸው፣ በሰዎች በኩል የመጡ ናቸው። ስለዚህ ለወንጌል እውነት የወንጌል እውነት የገባው ከእግዚአብሔር የመጣ ስለሆነ በእግዚአብሔር እውነት ላይ መቆም አለብኝ ብለን መጠበቅ አለብን። በሁለተኛ እዚህ ጋር የምናገረው የወንጌል እውነት በሰው አልተፈጠረም፣ በሰው አይፈጠርም፣ ምንጩ ራሱ እግዚአብሔር ነው። ስለዚህ የወንጌል እውነት አይለወጥም፣ ዘመን አይለውጠውም። ዘመናዊ ልናደርገው አንችልም። ጥንታዊ አይደለምና እግዚአብሔራዊ ነው ከእግዚአብሔር ነው የመጣው። ግን ለዘላለም ዘመናዊነት ሳይለውጠው እንዲቀጥል የተደረገ መልእክት ነው። በየዘመኑ የሰዎች ልብ ያው ነው አይደለም? የሰዎች ልብ ያው ነው፣ ኃጢአተኞች ናቸው ሰዎች። የሰዎች ልብ በቴክኖሎጂ አልተቀየረም በፍጹም። እንደውም እየባሰ ነው እየሄደ ያለ። ስለዚህ የሰዎች ልብ ላለው ጥልቅ ችግር መፍትሄውና መድኃኒቱ የወንጌል እምነት ብቻ ነው። ሌላው የምናገረው የወንጌል እውነት የሚገኝ ነው ማለት፣ በእንግሊዝኛ ብናገረው ጥሩ ነው። ምን ሊሆን የሚቻል ነው፣ ዲስከቨር ሊደረግ የሚችል ነው። አሁን የወንጌል እውነት ለብዙ ሰዎች ድብቅ ነው። አሁን እንደዚህ አይነት እንደኔና እንደናንተ እድል አግኝቶ የወንጌልን እውነት ሚስጥር ያልሰማ ሰው በቀላሉ ሊያገኘው አይችልም። ስለዚህ የወንጌል እውነት የሚገኝ ነው፣ ዲስከቨር የሚደረግ ነው። እና ወይም እንደዚህ ብዬዋለሁ። የወንጌል እውነት የሚገለጥ ነው። እግዚአብሔር በሰማያዊ በመንፈሳዊ ኃይሉ ለእያንዳንዳችን ካልገለጠልን እኛ በራሳችን ጥረት የምናገኘው አይደለም። ኦፍኮርስ፣ የሚገኝ ነው ያልኩት እግዚአብሔር መገለጥን ከሰጠ የምናገኘው ነው። ሐዋርያው ቅዱስ ጳውሎስ የሆነለት እንደዚህ ነው። በደማስቆ መንገድ ላይ እየሄደ እያለ በደማስቆ መንገድ ላይ እያሳደደ እያለ ጌታ ኢየሱስ በጠራራ ፀሐይ ማለት ኑን አካባቢ ነው፣ እኩለቀን አካባቢ ተገለጠለት። በጣም ኃይለኛ ብርሃን ነው ያየው እና ወደቀ። ወዲያውኑ ጳውሎስ ጌታ ኢየሱስ አናገረው። ከዛ እሱም ጥያቄ ጠየቀ እና እዛ ጋ ነው ይሄ የወንጌል ምስጢር ለጳውሎስ ምን ይሆነለት ብርት ብሎ የበራለት ልክ ጌታ ኢየሱስ ሲያገኘንና በጌታ በኢየሱስ ላይ እምነታችንን ስንጥል ልክ እንደ ጳውሎስ የወንጌል ምስጢርና ብርሃን ለእያንዳንዳችን ይበራልናል። የሚገርም ነው። እኔ እዚጋ፣ አንድ የሚገርም ነገር ለመናገር እፈልጋለሁ። ይሄ እኛ ያለንበት ዓለም በውሸት በጭከና፣ በኃጢአት ክፋት፣ በጨለማ ሀሳብ የተሞላ ዓለም ነው። ይሄ አሁን እኛ ያለንበት ዓለም እና በዚህ በእንደዚህ አይነት ዓለም ውስጥ እውነት እንዲገኝ እውነት እንዲገለጥ ለማድረግ እግዚአብሔር በመፍቀዱ ብቻ ነው ጌታ ኢየሱስ ክርስቶስን ወደ ምድር የላከው እና እያንዳንዳችን ይህንን እውነት ለማግኘት እግዚአብሔር እንድንችል በክርስቶስ በኩል መተን ይህንን መገለጥ መውሰድ እንድንችል እግዚአብሔር አምላካችን ይፈልጋል። እና የወንጌል እውነት መጠበቅ አለበት። አሁን መጠበቅ አለበት። ጠቃሚ ነው መጠበቁ የሚል ነገር እየተናገርኩ ነው። ይህንን ስናገር አሁንም ለማሳሰብ የምፈልገው የወንጌልን እውነት ያገኙ ሰዎች በጣም በጣም የታደሉ ሰዎች ናቸው። አሁን እኔ ይህንን ደግሜ ልናገር፣ እናንተ የወንጌል እውነት ገብቷችሁ ከሆነ አሁን የገላትያን መጽሐፍ ስናጠና። እና ደግሞ ልባችሁም በክርስቶስ ላይ የደህንነትን እውነት ለማግኘት የዘላለም መንግስተ ሰማይ ለመውረስ የእግዚአብሔር ልጅ ለመባል በክርስቶስ ላይ እምነታችሁን አድርጋችሁ ከሆነ ትልቅ እድል ያገኛችሁ ሰዎች ናቸው። ይሄ ምድርና ይሄ ሰማይ ቢገለበጥና ቢጠፋ የእናንተ ነፍስ አይጠፋም። ሰዎች ሁሉ ወደ ሲኦል ቢሄዱ እናንተ በቀጥታ ወደ መንግስተ ሰማይ ነው የምትሄዱት፣ ምክንያቱም የወንጌል እውነት ሰዎችን እንዲህ ነው የሚያደርገው። እና የወንጌልን እውነት ማግኘት እና በወንጌል እውነት ውስጥ ያለውን አስደናቂ በረከት መቀበል ብቻውን አይበቃም። በእርግጥ የምናደርገው ሌላ ነገር የለም። ወንጌልን በወንጌል እውነት ለመዳን ግን እኛ በወንጌል እውነት ልንኖር በወንጌል እምነት ልንጸና የወንጌልን እውነት ልናስተላልፍ የወንጌልን እውነት ልንመክት ይገባናል የሚለውን ሀሳብ ነው አሁን እኔ እዚህ እየተናገርኩ ያለሁት። እና ቁጥር አምስት ላይ ጳውሎስም የተናገረው የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር እናንተ ጋር ተደላድሎ እንዲቀመጥ የወንጌል እውነት እንድትኖሩበት፣ እንድታስተላልፉት እንድትመክቱት ነው። እኔና ጓደኞቼ በርናባስና ቲቶ እዚህ በእሳት ፊትለፊት ስለ ወንጌል እውነት እየተጋደል ያለ ነው የሚልን ነገር ነው እየተናገረ ያለው እና እኔ አሁን ለእናንተ የምናገረው ነገር አለ። የወንጌል እውነት ገብቷችሁ ከሆነ ለወንጌል እውነት መቆም አለባችሁ። ለወንጌል እውነት መጽናት አለባችሁ። ለወንጌል እውነት ራሳችሁን መስጠት አለባችሁ። በክርስትና ታሪክ ውስጥ እንደዚህ ሆኗል። ቱኒዚያ፣ አሁን ሞሮኮ እና ኒጀር የሚባሉት ሊቢያ አካባቢ በክርስትና እምነት ታሪክ ውስጥ በጣም የታወቁ የክርስቲያኖች አገሮች ነበሩ። አሁን እስልምና ሙሉ ለሙሉ ወስዷቸዋል። ያኔ የነበሩ ክርስቲያኖች በፓጋኑ ይሄ በጣዖት አምላኪው ማህበረሰብ ውስጥ ከፍተኛ ስደት ውስጥ አልፈዋል። በተለይ አንዲት ሴንቱራ የምትባል ወጣት ልጅ 20 ዓመት አካባቢ የሆናት በጣም ውብ የተባለች ልጅ ናት። ከአማኞች ጋራ አማኝ ስለነበረች ተይዛ ወደ መገደል ስትሄድ ከመካከል ከባለስልጣኖች አንዱ ተነስቶ አንቺ ወጣት እባክሽን ይሄንን ክርስቶስን ካጂውና በጣም ትልቅ እድል ውስጥ እንድናስገባሽ እንፈልጋለን ብለው ሲጠይቋት፣ ክርስቶስ ኢየሱስን ከኃጢአትና ከዘላለም ሞት ያዳነኝን ልክደው አልችልም ብላ በመናገር በድፍረት ወደ የምትቃጠልበት ቦታ እንደሄደች ታሪክ ተጽፎ አንብቢያለሁ። ልክ እንደዛ ነው ማአት ማአት ብዙ ሺህ ክርስቲያኖች ይሰደዱ የነበረው እና ለወንጌል እውነት ቆመዋል፣ ህይወታቸውን እስከ መስጠት ድረስ እና የወንጌል እውነትን መጠበቅ በጣም አስፈላጊ ጠቃሚነት አለው። አንዳንዱን እዚ ጋ ጠቅሻለሁ። በውሸት ከመወሰድ እንድናለን የወንጌልን እውነት በልባችንና በህይወታችን ብንጠብቅ እና ምክንያቱም እውነት ራሱ እግዚአብሔር ነው። በውሸት በሰይጣን ውሸት እንዳንታለል እንዳንወሰድ ይጠብቀናል። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የተናገረው ቃል እኔ አለ ሶስት ነገር ነኝ ብሎ ተናገረ። እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ አለ። ጌታ ኢየሱስ ራሱ እውነት ነው። እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ እውነት ናቸው። ስለዚህ እውነት ራሱ እግዚአብሔር ነው። እውነት የእግዚአብሔር ቃል ነው። የወንጌልን እውነት ጠብቀን ብንኖር በውሸት ከመወሰድ እንድናለን። እዚሁ ላይ መግለጥ ያለብኝ ምናልባት በጣም ጠቃሚ ነገር ቢኖር እውነት የሚባለው ነገር የሚሰራውን ስራ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ ስምንት ቁጥር ሃያ ዘጠኝ ላይ አይሁዳውያን ተሰብስበው እየሰሙት እያለ እየጠየቁትም እየተከራከሩትም እያለ አንድ ነገር ነገራቸው። እውነት በጣም ጠቃሚ ነው። እውነት ምን ያደርጋችኋል? አላቸው። ነፃነት ያወጣችኋል፣ ነፃ ትወጣላችሁ። ነፍሳችሁ በኃጢአትና በሰይጣን ስርዓት ውስጥ አትቆይም። እውነትን የምትገነዘቡ ከሆነ እውነት ነፃነት ይሰጣችኋል፣ ይላል። እውነት ሲጠበቅ ነፃነትን ይሰጣል። የአይምሮ ነፃነት፣ የነፍስ ነፃነት፣ የመንፈስ ነፃነት፣ የህይወት ነፃነት ደስታና ሰላም በውስጣችን እንዲበዛ ያደርጋል ማለት ነው። ለዚህ ነው ጳውሎስ የወንጌል እውነት በእናንተ ዘንድ ጸንቶ ቢኖር ጸንቶ እንዲኖር እኛ ስለ ወንጌል እውነት እንጋደላለን ብሎ የተናገረው። የወንጌልን እውነት መጠበቅ በጣም ጠቃሚ ነው። በውሸት እንዳንወሰድ ይረዳናል። በሐሰተኛ ወንድሞች እንዳንወሰድ ይረዳናል። የእግዚአብሔር ማዳንና ኃይል በውስጣችን ሆኖ ለዘላለም እንድንጠበቅ መንግሥተ ሰማይንም እንድንገባባት ይረዳናል እና ይሄ በጣም አስፈላጊ ነገር ነው። ይህንን ካልኩኝ በኋላ ወደ አራተኛው ነጥቤ እመጣና አምስተኛው ነጥቤ ላይ ማጠቃለያ ላይ እመጣለሁ። የወንጌልን እውነት መለወጥ ጎጂ ስለሆነ ነው የወንጌልን እውነት መጠበቅ ያለብን። እኔ አሁን ይህንን እዚህ ጋር ስናገርበት እውነትን በውሸት የሚለውጡ ሰዎች ሞልተዋል። አሁን በተለይ በጣም አስጊ የሆነው የዘመኑ እንቅስቃሴ ላይ በጣም ብዙ ሰዎች በውሸት የወንጌልን እውነት ለመለወጥ ከፍተኛ መሯሯጥ እያደረገ ነው። ድሮም ነበር፣ አሁንም በስፋትና በጥልቀት እየቀጠለ ነው። አንዳንዶች እኛ አምላክ ነን ብለው ያስተምራሉ። እኛ አምላክ አይደለም፣ አምላክም ልንሆን አንችልም። እኛ ሰዎች ነን፣ አፈር ነን። ነገር ግን ውስጣችን ዘላለማዊ የሆነ ተፈጥሮ አለን። ይሄ ዘላለማዊ ተፈጥሯችን ዘላለማዊ መንግስት ውስጥ እንድንገባ መግባት እንድንችል በክርስቶስ ኢየሱስ መዳን አለበት። በክርስቶስ ኢየሱስ ያልዳነው ዘላለማዊ ተፈጥሯችን ከሰይጣንና ከሰራዊቱ ጋር ለዘላለም ሲኦል ውስጥ ይቃጠላል እና ይህንን የወንጌል እውነት በግልጥ ማስተማር ሲገባ የወንጌልን እውነት የሚለውጡና በተሳሳተ መንገድ የሚያስተምሩ ሰዎች አሉ። በጣም ጎጂ ነገር ነው። እዚህ ጋር ያልኩት በመጀመሪያ እንደዚህ አይነት ሰዎች ይህንን ነገር የሚያደርጉት መረዳት አለን፣ እውቀት አለን፣ አንዳንድ ጊዜ ሰማያዊ መገለጥ ተሰጥቶናል በማለት ነው። ግን በጣም መጠንቀቅ ያለባችሁ ይሄ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ድረስ ተጽፎ በጽሑፍ መልክ የተቀመጠልን። እንደዚህ የሚሉ ሰዎች እዚህ ላይ ካለው ሀሳብ ውጭ በሌላ ሀሳብ እንዳይወስዱን እንዳይመሩን ነው መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ በቃል መተላለፍ ይችል ነበር፣ ግን እግዚአብሔር አልፈቀደም በቃል እንዲተላለፍ በጽሑፍ ነው የተቀመጠልን። በጽሑፍ መቀመጡ ማንኛውም የሚነገረውን ነገር መተን ምን እንድናደርግ ነው እንድናገናዝብ ነው። መጽሐፍ ቅዱስ በጽሁፍ ባይቀመጥ ኖሮ የምንከተለውንና የምንይዘው ማወቅ አንችልም ነበር ስለዚህ እግዚአብሔር በጥበቡ በአስደናቂ አሰራሩ መጽሐፍ ቅዱስ ተጽፎ እንዲቀመጥ አደረገ ስለዚህ ማንም ሰው እኔ አሁን የምናገረውን ነገር ማረጋገጥ የምትችሉት ከማን ላይ ነው ከዚህ ላይ ነው ከዚህ ላይ ማልናገር ከሆነ ልትቀበሉኝ አይገባም ስለዚህ የወንጌልን እውነት መለወጥ ሰዎች ሲጀምሩ በምንድን ነው የሚያመካኙት መገለጥ እግዚአብሔር ሰጥቶናል ነው የሚሉት። እና በጣም ብዙ ሰዎች በስተት ውስጥ በዚህ የተነሳ ወድቀዋል። ምናልባት አንድ ሰው ብጠቅስላችሁ ይቻላል ብዬ አስባለሁኝ። ሙን የሚባል ሰው ነበረ በደቡብ ኮሪያ ውስጥ እና እሱ የመጣው ከሰሜን ኮሪያ ነው። ደቡብ ኮሪያ መጥቶ ይኖር ነበር እና ደቡብ ኮሪያ ውስጥ ከክርስቲያኖች ጋር ተደባለቀ እና ክርስቲያን ነኝ አለ ራሱ እና በኋላ አንድ ቀን እግዚአብሔርና ጌታ ኢየሱስ ተገለጡልኝ አለ ተገለጠልኝ የሚል ሰው ሲመጣ ሁል ጊዜ መጠንቀቅ አለባችሁ ሁል ጊዜ እና ተገለጠልኝ የሚል ሰው አንድ ነገር ተገለጠልኝ የሚል ሰው ሲመጣ ስሙት ግን መጽሐፍ ቅዱስ ምን ይላል ብላችሁ አገናዝመው እና ምንድን ነው ያለው? ተገለጡልኝ፣ አብና ወልድ ተገለጡልኝ አለና፣ ምን አሉኝ አለ። ኢየሱስ ክርስቶስ በምድር በነበረበት ጊዜ አንድ ሳይፈጽም ያለ ወቅቱ ሳይፈጽመው የሞተበት ምክንያት አንተ እንድታሳካልን አንተን መድበንሃል አሉኝ አለ። ምንድን ነው ኢየሱስ ክርስቶስ ያልፈጸመው? በ33 ዓመቱ ነው የሞተው፣ ሳያገባ ነው የሞተው አሉት ሳገባ ስለሞተ አንተ ራስህ ታገባለህ። ደግሞ በጣም ብዙ ሺህ ሰዎችን ማጋባት ትጀምራለህ አሉኛለ። ስለዚህ ይህንም መስበክ ጀመረ። የሚገርማችሁ ሙን እስከሚሞት ድረስ ከሶስት ሚሊዮን በላይ ተከታዮች ነበሩት። ከሁለት ዓመት ነው ከሶስት ዓመት በፊት ሞቷል። ዩናይትድ ኔሽን ንግግር ላደርግ ብሎ ትልቅ ትልልቅ ቦታዎች ላይ ለመቅረብ ሞክሮ ታግዷል። እንግሊዝና ፈረንሳይ በፍጹም በሕይወቱ እንዳይረግጥ ተደርጓል። ሙን ግን እዚህ አሜሪካ ውስጥ በጣም ተቀባይነት አግኝቶ አንዳንድ ጊዜ አምስት ሺህ ሰዎች በስቴዲዮም ያጋባበት ጊዜ አለ። ሴትና ወንድ ሴትና ወንድ እና የሙንን እምነት ሰዎች ተገለጠልኝ፣ በማለት በቃ ተገለጠልኝ ስላለ ብቻ ጅብ ብለው መጥተው ተከተሉት። ኢትዮጵያ ውስጥ ብዙ ተገለጠልኝ የሚሉ ሰዎች አሉ። ሁሉም ውሸታሞች ናቸው። መጽሐፍ ቅዱስ የሚናገረውን የማይናገሩ ከሆነ ሰዎች ውሸታሞች ናቸው። ስለዚህ የወንጌልን እውነት መለወጥ ጎጂ ነው። ሙንን የተከተሉ ሶስት ሚሊዮን ሰዎች ገሃነመ እሳት ገቢዎች ናቸው፣ ምክንያቱም መጽሐፍ ቅዱስ የሚለውን ስላልተከተሉ። እንግዲህ የመገለጡን ነገር ነው የነገርኳችሁ። ውስጥ ውስጡን የሚያስተምረውን ነገር ለመናገር ጊዜ አይበቃኝም። ስለዚህ የወንጌልን እውነት መለወጥ በጨለማ ውስጥ ያስቀምጣል። የወንጌልን እውነት መለወጥ በማንኛውም የሐሰት ትምህርት እንድንፍገመገም እንደ ሕፃናት በሰዎች በውሸተኛ ሰዎች መጫወቻ እንድንሆን ያደርገናል። የወንጌልን እውነት መለወጥ የሰይጣን ተከታይ መሆን ውስጥ ያስገባናል። ለዚህ ነው ጌታ ኢየሱስ ክርስቶስ ቅድም ዮሐንስ ወንጌል ምዕራፍ 8ን ጠቅሽላችኋለሁ። በተለይ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 በእውነት ብትኖሩ አለ ጌታ ኢየሱስ። እውነት ምን ያወጣችኋል? አለ ነፃነት ያወጣችኋል። እውነት ነፃነት ሰጪ ነገር ነው። የወንጌልን እውነት መለወጥ ግን በጣም ጎጂ ነው። ስርዓት ውስጥ ያስገባናል። የሰይጣን ተከታይ ያደርገናል። እና እዚህ ዮሐንስ ወንጌል ውይይት ላይ ፈሪሳውያን የሃይማኖት ሰዎች ናቸው፣ ከጌታ ከኢየሱስ ጋር ይከራከሩ ነበር እና ጌታ ኢየሱስ ክርስቶስ ቁጥር አርባ አንድ ላይ እንደዚህ አላቸው፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እነሱ ደግሞ ምን አሉት? እኛስ ከዝሙት አልተወለድንም። አንድ አባት ነው ያለን፣ እሱም እግዚአብሔር ነው አሉት። ኢየሱስም መልሶ ቁጥር 42 ላይ እንዲህ አላቸው፣ እግዚአብሔርስ አባታችሁ ከሆነ እኔን በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ ከራሴ አልመጣሁምና ብሎ ቁጥር 43 ላይ ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። ታያላችሁ፣ ብዙ የሐሰት እምነት ውስጥ ያሉ ሰዎች የጌታ የኢየሱስ ክርስቶስን ንግግር አያስተውሉም። ቃሉን ለመስማት ስለማይችሉ አለመቻል የሚባል ነገር አለባቸው። ቁጥር 44 ላይ ግን ጌታ ኢየሱስ እንዲህ አለ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበረ እውነትም በሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና ብሎ ተናገረ። ታያላችሁ፣ አሁን እስራኤላውያን ናቸው፣ አይሁዳውያን ናቸው፣ ፈሪሳውያን ናቸው፣ ሃይማኖት አለን የሚሉ ናቸው። ጌታ ኢየሱስ ክርስቶስን እዚህ ጋር ከእግዚአብሔር ዘንድ አልመጣም፣ አንተ እንዲነ አንተ እንዳነህ እያሉ ይናገሩ ነበር እና በሌላ መንገድ ደግሞ እኛ እኮ የአብርሃም ልጅ ነን የሙሴ ተከታዮች ነን እያሉ ይናገሩ ነበር። ግን እኮ የአብርሃም ልጅ ብትሆኑ እኔን ተወዱኝ ነበር። ምክንያቱም አብርሃም የተላከው በእኔ በራሴ ነው ብሎ ነው ጌታ ኢየሱስ እየተናገራቸው፣ ግን እናንተ የአብርሃም ልጆች አይደላችሁም። የማን ልጆች ናችሁ? የዲያቢሎስ ልጆች ናችሁ። የዲያቢሎስን ምኞት ልታደርጉ ነው የምትወዱት። እሱ ከመጀመሪያ ነፍሰ ገዳይ ነበረ ዲያቢሎስ። እውነትም በእሱ ስለሌለ በእውነት አልቆምም። በሰይጣን ውስጥ እውነት የሚባል ነገር የለም። እኔ እዚህ ሁድሁድ በዚህ በቤሪያ ቴሌኮንፈራንስ ላይ በሬዲዮ በቴሌ በሞባይል ሬዲዮ አገለግላለሁ እና በጣም ብዙ ሰዎች ብዙ ጥያቄ ይጠይቁኛል እና ባለፈው ሳምንት አንድ ሴት አንድ ጥያቄ ጠየቀችኝ። እና እዚህ በፕሮቴስታንት ቤተ ክርስቲያን ውስጥ ሰዎች ሰይጣን እናስወጣለን እያሉ ሰይጣንን ምንድን ነው የምታደርገው? ምንድን ነው የምሰራው? ምናምን እያሉ አንዳንድ ሰዓት ይፈጅባቸዋል፣ ሰይጣን ለማስወጣት። ይህ ትክክል ነው ወይ ብላ ነገረችኝ። እኔ መጽሐፍ ቅዱስን ላይ ተመስርቼ ነው የምመልሰው። መጽሐፍ ቅዱስን ስናጠና እና ስናይ መጽሐፍ ቅዱስ ላይ ያለውን ትዕዛዝ ስንመረምር እንደዚህ አይነት ነገር አልተሰጠም። ስለዚህ ይሄ የውሸት እንቅስቃሴ ነው። ሰይጣንም ማነጋገር የሚባል ነገር ትክክል አይደለም። ሰይጣን የሚናገረውን ነገር ልንቀበል አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ሰይጣን ምንድን ነው ብሏል። ዲያብሎስ የውሸት ምንጭ ነው። ውሸትን ሲናገር ከማን ይናገራል? ከራሱ ይናገራል የውሸት ፋብሪካ ነው እና ሰዎችን በውሸት እንዲመላለሱ የሚያደርገው ሰይጣን ነው። ስለዚህ የወንጌልን ስንለውጥ ከበስተጀርባው ማን ነው ያለው ማለት ነው? ይሄ ከራሱ ውሸት የሚናገረው ሰይጣን ነው ማለት ነው። ስለዚህ ወንጌልን የመለወጥ በራሳችን አስተሳሰብ አመለካከት ለመለወጥ የምንሄድ ከሆነ ልክ እንደ አይሁድ አድራጊዎቹ የሰይጣንን ስራ እየሰራን ነው ያለነው ማለት ነው። መንፈሳዊ መሰረታችንን ያዛባል። ከእግዚአብሔር ጋር እግዚአብሔር በገለጠ እውነት መሰረት እንዳንጸና እንዳንገናኝ፣ የእግዚአብሔርን ይቅርታ ምሕረት በቃሉ መሰረት እንዳናገኝ ያደርገናል። ከእግዚአብሔር ህይወት ያረቀናል። ከእግዚአብሔር ጋር እንዳንታረቅ ያደርገናል። እና በገላትያ ቤተ ክርስቲያን አይሁድ አድራጊዎቹ ያደርጉ የነበረው ይህንን እንደነበረ ነው ጳውሎስ እየገለጠ ያለው። እና በተለይ በተለይ የወንጌል አገልጋዮች እንደኔ አሁን እንደኔ እንደሚሰብኩ ሰዎች በከፍተኛ ደረጃ መጠንቀቅ አለባቸው ከእግዚአብሔር ቃል ውጪ የምንናገር፣ የምናስተምር፣ የምንሰብክ፣ የምንመክር ከሆነ ሰዎችን ወደ ገሃነም ነው የምንመራ ማለት ነው። የፈለገው ነገር ይምጣ ከእግዚአብሔር ቃል ውጪ መናገርና፣ ማድረግ ማገልገል የለብንም በጣም ከፍተኛ ፍርድ ውስጥ ነው የምንወድቀው። ከዚህ የተነሳ ነው እንግዲህ እውነትን መለወጥ የወንጌልን እውነት መለወጥ በጣም ከፍተኛ ጉዳት ያለው ነገር ነው። ብዙ ሚሊዮን ሰዎች የወንጌልን እውነት በለወጡ ሰዎች ሲኦል ውስጥ እየገቡ ነው ያሉት፣ እና እኛ ወደዛ ከነሱ ጋር እንዳንሆን የፈለገው ይምጣ በወንጌል እውነት ላይ በእግዚአብሔር ቃል መሰረት መቆም አለብን። የመጨረሻ ነጥቤ ለወንጌል እውነት የቆሙ ሰዎች ምስክርነት፣ ትንሽ ምስክርነት ልንገራችሁ። ከብሉይ ኪዳን ጀምሮ ቅድም የተናገርኳቸው ወንድማማቾችንም ደግሜ ዚህ ጠቅሳለሁኝ። ለወንጌል እውነት የቆሙ አማኞች ምስክርነትን ማወቅ በጣም ጠቃሚ ነው። አሁን ደቀ መዛሙርቱ ራሳቸው እነ ጳውሎስ ብሉይ ኪዳን ላይ የእግዚአብሔር ሕዝብ ያሳለፈውን ነገር በተለይ የዕብራውያን መጽሐፍ እዚህ አዲስ ኪዳን ላይ ያለውን ምዕራፍ 11 ብታነቡ ምዕራፍ 11 ውስጥ በሙሉ የእምነት ሰዎችን ነው፣ ወንዶችንም ሴቶችንም። ከማን ይጀምራል? ከአቤል ይጀምራል። አቤል ቀጥሎ ሄኖክ፣ ቀጥሎ ኖህ ቀጥሎ አብርሃም። ከጥፋት ውሃ በፊት የነበሩትን ከጥፋት ውሃ በኋላ ያሉትን እና በዝርዝር ሴቶች፣ በጣም አስደናቂ። ልክ እንደ አሁኑ ዘመን መጽሐፍ ቅዱስ ባልነበረበት ጊዜ በእግዚአብሔር እውነት አምነው በደህንነት ከእግዚአብሔር ጋር በመታረቅ የጸለዩ የሞቱ ልጆቻቸውን እግዚአብሔር ከሞት ያስነሳላቸው የነዛ ሁሉ ታሪክ ተጽፎ ታገኛላቸው። በጣም የሚገርም ነው። እነዚህ ሁሉ ምንድን ነው ተብሎ የተጻፈላቸው? በእምነት ቆመው ምስክርነታቸው እንደ አስደናቂ የሰማይ ኮከብ እያበራን ያለው የሚለውን ነገር ነው። ዕብራውያን የሚናገረው በተለይ ምዕራፍ 12 ላይ ስትመጡ እንደ ደመና የሆኑ ምስክሮች ናቸው፣ በዙሪያችን ያሉት ከበውናል ነው የሚለው የማይቆጠሩ አማኞች በእግዚአብሔር እምነት በእግዚአብሔር ወንጌል አምነው ጸንተው በክፉ ዘመን በመጥፎ ዘመን በወንጌል ጸንተው በመቆም የተመሰከረላቸው በወንጌል እምነት ተለውጠው ለእግዚአብሔር ክብር በሱ ጥበቃ በሱ ማዳን በሱ ክብር ተሸፍነው የኖሩ እጅግ በጣም ብዙ ሰዎች ስም ተዘርዝሯል። ስማቸው ያልተዘረዘሩ ደግሞ በጣም ብዙ መቶ ሺህ ናቸው። እኛንም ይህንን የሰማነውን ሰዎች የሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ እንደዚህ ብሎ ይመክረናል። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና፣ የምትደላደሉ፣ የማትነቃነቁ የጌታ ስራ ሁል ጊዜ የሚበዛላችሁ ሁኑ እና እየተወደዳችሁ ናችሁ። እናንተ ጌታን ያወቃችሁ እውነት የተገለጠላችሁ እና ይሄ የተወደዳችሁ መሆናችሁ እንዳይነቃነቅ፣ እንዳይለወጥ በዚህ በጌታ ጸንታችሁ ቁሙ ብሎ ልክ እንደ በዘመናት እንደ ጸኑ አማኞች እንድንጸና ይመክረናል። የእግዚአብሔር እውነት ሲጠቃ ሲናቅ፣ ሲገፋ፣ በውሸት ሲለወጥ ለእውነት መነሳት እና መቆም በጣም አስፈላጊ ነው። ልክ በብሉይ ኪዳን ሰዎች ያደርጉ እንደነበረው እና እኔ እዚህ ጋ ሶስት የዩኒቨርሲቲ ተማሪዎችንና አንድ ትልቅ ባለስልጣንን በዚህ እውነት የጸኑ ሰዎችን እጠቅስላችሁና እደመድማለሁ። ሶስቱ የዩኒቨርሲቲ ተማሪዎች በዳንኤል መጽሐፍ ላይ እየተጠቀሱ ናቸው። ትንቢተ ዳንኤል ብሉይ ኪዳን ላይ እስራኤላውያን በተለይ የኢየሩሳሌም ነዋሪዎች ይሁዳውያን በናቡከደነጾር በንጉሱ ወደ ባቢሎን ተጋዙ። እግዚአብሔር ነው በእርግጥ የቀጣቸው በኃጢአታቸው ምክንያት እና ወደ ባቢሎን ከተጋዙት ሰዎች መካከል አራት ወጣቶች አሉ። በተለይ ትኩረት የተሰጠባቸው እነዚህ አራት ወጣቶች ሲድራቅ፣ ሚሳቅ፣ አብድናጎና ዳንኤል ናቸው እና እነዚህ ሲድራቅ ሚሳቅ አብድናጎ ዳንኤል የተባሉት የይሁዳ ወጣቶች ናቸው እና ንጉሱ በተለይ እነዚህን አራት ወጣቶች መረጠና እዛ በንጉሱ ዩኒቨርሲቲ ውስጥ በዛን ጊዜ ለሶስት ዓመት እንዲማሩ ከተመደቡት ወጣቶች መካከል ተደባለቁ። እና በነዛ ወጣቶች መካከል ሲማሩ እነዚህ የዩኒቨርሲቲ ተማሪዎች አንዳንድ ችግሮች አጋጥሟቸዋል። በጣም የሚገርሙ የሚገርሙ ችግሮች አጋጥሟቸዋል። እነሱን ሁሉ አልፈዋቸዋል። ግን ምዕራፍ ሶስት ላይ ስትመጡ ናቡከደነጾር የ127 ሀገር ሰዎችን ሹማምንት፣ ባለስልጣኖችን ሰብስቦ ትልቅ የወርቅ ምስል የወርቅ ጣዖት አቁሞ ሰው ሁሉ ለጣዖቱ እንዲሰግድና ያልሰገደ ሰው እሳት እቶን ውስጥ እንዲጣል አዋጅ ነገረ እና ሰው ሁሉ እየሰገደ በእርግጥ እነዚህ ሶስት ወጣቶች ባለስልጣኖች ሆነዋል እና ከባለስልጣኖች መካከል ነው ያሉት፣ ልዩ መቀመጫ ተሰጥቷቸዋል። ሰው ሁሉ እየሰገደ፣ እነሱ ቀጥ ብለው ነው የቀሩት እና ለንጉሱ ወዲያው ሪፖርት ተደረገለት እና ንጉሱ ጠራቸው። እናንተ ሲድራቅ፣ ሚሳቅ፣ አብደናጎ ለዚህ ላቆምኩት ምስል አልሰገዳችሁም ተብሏል፣ አለመስገዳችሁ እውነት ነው እንዴ ብሎ ጠየቃቸው። በድፍረት ሶስቱም፣ አዎ ንጉሥ ሆይ እውነት ነው፣ እኛ ለዚህ ላቆምከው ምስል አንሰግድም ምክንያቱም እኛ የምንሰግድለት የሰማይና የምድር ፈጣሪ አለ ለሱ ነው የምንሰግደው ብለው መለሱ። ንጉሱ ፊቱ ተለዋወጠ እና በጣም ተቆጣ እና እሳቱን ሰባት እጥፍ አንድዱት ብሎ ሰባት እጥፍ ነደደ እና ሲድራቅ ሚሳቅ አብድናጎን በሆነ ገመድ አስረው ሰዎች ተሸክሞ ሶስቱንም እሳት ውስጥ አሏቸው። እሳት ውስጥ ሊጥሏቸው የመጡ ሰዎች በሙሉ ሞቱ በእሳቱ ወላፈን። ግን ሲድራቅ ሚሳቅ አብድናጎ እሳት ውስጥ ሰዎች አሰሯቸው ገመድ ተበጥሶ እነሱ ሲመላለሱ ነበር። ንጉሱ ወደ እሳት ውስጥ እንደዚህ ሲያይ ሶስት ሰዎች ይመላለሳሉ፣ አራተኛ ደግሞ የመልአክ መልክ ያለው ሰው በመካከላቸው ይመላለሳል እና በጣም ተደነቀ፣ ተረበሸ። እነዚህ የአምላክ ብሩካን ናቸው አውጧቸው ብሎ አወጣቸው እና ከዛ በኋላ ሶስቱም ወጡ። በዛን ቀን የሲድራቅ ሚሳቅ አብድናጎ አምላክ እግዚአብሔር በከፍተኛ አዋጅ ታወጀለት። ምን ተብሎ የነዚህን አምላክ የሚሰድብ፣ የሚቃወም እንደዚህ አይነት የሚያድን አምላክ አይቻላቅም አለ። ሲድራ ናቡከደነጾር ልክ ነው። የእኛ አይነት አምላክ በምድርና በሰማይ ሌላ አምላክ የለም። አንድ አምላክ ብቻ ነው ያለው አብ፣ ወልድ፣ መንፈስ ቅዱስ። እሱ ደግሞ ያድናል። በደንብ ያድናል። ከኃጢአት ያድናል። ከቁጣ ያድናል። ከጥፋት ያድናል። በጣም አስደናቂ አምላክ ነው እግዚአብሔር። እኔ እንደዚህ አይነት እውነተኛ አምላክ በውስጤ በእውነት ያላወቅኩት አምላክ ቢሆን፣ በምንም አይነት መንገድ በሰዎች ፊት ቆሜ ስለዚህ አልናገርም ነበር። እኔ ራሴን አውቀዋለሁ ምን አይነት አመለካከት እንዳለኝ እና አዎ፣ እነዚህ ወጣቶች ለእውነት ቆሙ። የዓለም ህዝብ ማለት ትችላላችሁ፣ ተሰብስበው እንዴት አልሰገዳችሁም? አንሰግድም ለምን አትሰግዱም? ምክንያቱም አምላክ አለን የምንሰግድለት። ይሄ ደግሞ አምላክ እንዳይደለም እናውቃለን። ስለዚህ ዋይ ዱ ዊ ብለው ነው የመለሱት። እንደገና ደግሞ ዳንኤል አሁን ዳንኤል በዛ ቦታ አልነበረም ብዬ ነው የማስበው። ቢኖር አይሰግድም ነበር እና አንዳንድ ሰዎች ምንድን ነው የሚሉት? በዛን ሰዓት ከፍተኛ የመንግስት ኃላፊነት ኖሮበት እዛ ቦታ ላይ አልነበረም ይላሉ። እና በሌላ ጊዜ ግን ዳንኤልም ተያዘ በሌላው ዳሪዮስ በተባለው ንጉስ ዘመን ዳሪዮስ በዳንኤል ላይ የተመቀኙ ሰዎች ምክንያቱም ሶስት ጊዜ በቀን ይጸልይ ነበር ዳንኤል ወደ አምላኩ ወደ እግዚአብሔር እና ዳንኤል እንዳይጸልይ ብለው ምቀኛ ባለስልጣኖች ናቸው ከፍተኛ ባለስልጣኖች ለንጉሱ በነዚህ በሰላሳ ቀናት ውስጥ ማንም ሰው ወደ አምላኩ እንዳይጸልይ ከንጉሱ በቀር የሚጸልይ ሰው ቢገኝ ተይዞ አንበሳ ጉድጓድ ይጣል የሚል አዋጅ አሳወጁ። በጣም ሞኝነት ነው እንደዚህ አይነት አዋጅ ማሳወጅ፣ ግን ንጉሱ ተቀበላቸው፣ አወጀ። ዳንኤል አለመጸለይ አልቻለም እና በየቀኑ ቤቱ ይገባል። በምሳ ሰዓት ይጸልያል፣ ጠዋት ይጸልያል፣ ማታ ይጸልያል። አዩት፣ ሪፖርት ተደረገ። ዳንኤል ተያዘ፣ በንጉሱ ፊት ቀረበ። ንጉሱ ሊያድነው ፈለገ፣ ግን ከህጉ የተነሳ ማዳን ስላልቻለ አንበሳ ጉድጓድ ወስደው ጣሉት፣ የተራቡ አንበሶች መካከል እና አንበሶቹ ዳንኤልን ሊበሉት አልቻሉም። ንጉሱን እንቅልፍ አልወሰደው። ጠዋት ተነስቶ መጣና አንበሶቹ ጉድጓድ ውስጥ የልዑል አምላክ ባሪያ ዳንኤል ወይ የምታመልከው አምላክህ ከአንበሶቹ አፍ አድኖሃል ወይ ብሎ ጠየቀው። በጣም የሚገርም ነው ንጉሱ ራሱ መጠየቁ እና ዳንኤል ከውስጥ ምን አለ? አዎን ንጉሶ ሺ ዓመት ንገስ፣ እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋና አዳነኝ አለ። ከዛ አንበሳ ዳንኤል ወጣ። እሱን የገዛሱት ሰዎች በዳንኤል ምትክ ተጣሉ። ገና ምድር ከመውረዳቸው በፊት አንበሶቹ በጫጨቋቸው ይላል። ለእውነት መቆም እጅግ በጣም ወሳኝ ነው። ይገርማቸዋል። ለእውነት የቆሙ ምስክርነት ሙሉ እዚህ መጽሐፍ ቅዱስ ውስጥ ታያላችሁ። መጽሐፍ ቅዱስ ውስጥ ውሸት ሳይሆን እውነት የተጻፈ በትክክል የተደረገ እና ለእውነት መቆም በጣም ጠቃሚ ነው። ዳንኤል ለእውነት ቆመ። በጌታ እውነት ስንጸና ምንድን ነው የምንሆነው? እንባረካለን። ከጉድ እንወጣለን። እግዚአብሔር ራሱ ይመራናል፣ ይጠብቀናል። በእውነት ስንጸና እግዚአብሔር ያጽናናናል፣ ያድነናል። ግንባር እንጂ ጅራት አያደርገንም። እግዚአብሔር በእውነት ያልጸኑ ሰዎች፣ በእውነት እንደ እውነት ያልቆሙ ሰዎች ሁሉ ጊዜ ሲዘግጡ ነው የምታያቸው። በእውነት ግን ስንቆም እግዚአብሔር ይባርከናል፣ እግዚአብሔር ይረዳናል፣ እግዚአብሔር ይጠብቀናል። እና ዛሬ መልእክቴ እንደምታዩት ለእውነት የመቆም ምክንያት የሚል ነው። እና ምክንያታችን ምንድነው? ነው እግዚአብሔር የሰጠን እውነት እውነት ስለሆነ ነው። እውነት ደግሞ አንድ ነው። እውነት ሁለት ሶስት አይደለም። እውነት አንድ ነው። በተለይ ህይወትን በተመለከተ ያለው እውነት ከእግዚአብሔር ጋር በመታረቅ የመንግስተ ሰማይ ወራሽ መሆን እንደሚቻል ነው። ይሄ ደግሞ የሚቻለው በጸጋ ነው። ይህንን ማወቅ በጣም አስፈላጊ ነው። እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን።